ከኢትዮጵያ ሁለተኛ ደረጃ ትምህርት ቤት መልቀቂያ ፈተና ጋር በተያያዘ መንግስት ማህበራዊ መገናኛ ዌብሳይቶችን ከዘጋ ዛሬ አምስተኛ ቀን መቆጠሩን ተጠቃሚዎች እየተናገሩ ነው። መንግስት ይህን ያደረገው የአስራ ሁለተኛ ክፍል ተማሪዎች ፈተናቸውን በተረጋጋ ሁኔታ እንዲፈተኑ ለማስቻልም መሆኑን ገልጾ ፈተናው ሲያልቅ እንደሚከፈት አስታውቋል። ተጠቃሚዎችና አስተያየት ሰጪዎች በበኩላቸው መንግስት ሰበብ አስባብ እየፈለገ ኢንተርኔትን መዝጋቱ ሕብረተሰቡን የማፈኛ አንዱ መንገድ ነው ይላሉ። ጽዮን ግርማ የተለያዩ ሰዎችን አነጋግራ ተከታዩን ዘገባ አጠናቅራለች። የማህበራዊ ሚዲያ አገልግሎት እንዳይሰራ ከታገደ በኋላ ተጠቃሚዎች ምን አስተያየት እንዳላቸው ለመጠየቅ የመጀመሪያውን የስልክ ጥሪ ያደረግኩት ወደ ጋምቤላ ነበር። የጋምቤላ ከተማ ነዋሪው አቶ እቹሉ ኡመድ የኢንተርኔት አገልግሎት በሚገባ እንደሌለው በመግለጽ ሁኔታው ለእርሱ አዲስ እንዳልሆነ ተናግሯል። ትናንት ወዲያ እንደዚሁ ትከፍተው ማታ ትንሽ ለቀቅ አረጋ ግን ውስጡ ገብተህ ለመጠቀም ብዙ እንትን ይዞራል ይዞራል ይዞራል። ቶሎ እንትን አይልም፣ አይገባም። ረዘም ላለ አመታት ኢንተርኔት ተጠቃሚ እንደሆነ የገለጸው የነቀምት ከተማ ነዋሪ ተማሪ ኤብሳ መሐመድ የኢንተርኔት መቋረጡ ከብዙ ነገር እንዳቆራረጠው ገልጾልናል። በቃ ምንም አይሰራም። አሁን ስልክ ብቻ ናት የሚሰራው። በቃ ሌላ ፌስቡክ፣ ዋትስአፕ፣ ቫይበር፣ አይፎን ምናምን እየጠቅም ነበር አሁን ከሶስት ቀን ከአራት ቀን ወዲህ ሁሉም ተማሪ አብርሃም አለባቸው ባለፈው ሳምንት ተመራቂ ተማሪ እንደነበር ገልጾ ማህበራዊ ሚዲያ የተዘጋው ተማሪዎች እስከሚፈተኑ ድረስ በመሆኑ ምንም ቅሬታ እንደሌለው ይገልጻል። ነገር ግን የማህበራዊ ሚዲያ ብቻ ሳይሆን የኢንተርኔት አገልግሎት አነስተኛ መሆኑ ቀድሞውኑ ተማሪውን መቼ ጠቅሞት ያውቃል ሲል ይጠይቃል። እንዴ እንኳን በዚህ አይደለም የግራጁዌሽን እንደ ታይም ላይ ቅዳሜ ላይ ኔትወርኩን አጥፍተውት የሚባሉ ባለስልጣኖች ስላሉ ብቻ ኔትወርክ ጠፍቶ ጻፍቶ እንዴት ወላጅ ከልጁ ጋር ለመገናኘት ያለው ስቃይ ስቃይ አልነበረም። ይሄ የተለማ አሁን አሁን ለምዶታል ታውቂያለሽ። የኢትዮጵያ ሕዝብ በእንደዚህ አይነት በኔትወርክ ምናም ጉዳይ ኢቨን ደብረ ዘሌ የሆነች ስብሰባ ስትኖር የሚጠፋበት ሚስ አለ መደዋወሉ እንኳን ኢንተርኔት ኔትወርኩን ብቻ አይደለም እኮ መደዋወሉ ሁሉ ሲጠፋ ምን አይነት ስቃይ እንዳለ ብቻ ተለም አሁን ለምዶታል። ሁሉ የሆነ ነገር ሲኖር የሆነች ስብሰባ ስትኖር ማጥፋት የሆነች እንትን ስትኖር ጠለጥቄ ነገር ነች እኮ እሷ ስትኖር ማጥፋት ማጥፋት ብቻ አለ አይደለም እጭ ሚል በምትይበት ታይም አይደለም። የታወቀ ነው። አሁን ዋጣ አርጎ ይዞታል። የሆርን አፌርስ ድረገጽ አዘጋጅ የሆነው ዳንኤል ብርሃኔ የፌስቡክ መዘጋት በምንም አግባብ ተገቢ ያልሆነ መብትን የሚጻረር እንደሆነ ይናገራል። ዝም ብለን አሁን እንደዚህ በሰብአዊነት እናስበው ከተባለ ተማሪዎች በሰላም እንዲፈተኑ ሁለት መቶ ሺህ ላም ተማሪዎች ቀርቶ አምስት ሺህ ተማሪዎችን በሰላም እንዲፈተኑ የሆነ መስዋዕትነት እንክፈል ቢባል ማንም አይቃወምም። ይሄ ይህን መቃወም አይቻልም። በመሰረቱ ጥያቄው ግን እዚህ ጋ ያለው እሱ አይደለም። አንደኛ ነገር ለያለፈው ጊዜ የፈተናው ስለመጥፋ የፈተናው ስለመሰረቁ ምክንያት የሆኑ ፌስቡክ አይደለም ንዝላል አሰራር ነው። ያን ንዝላል አሰራር ኃላፊነት ወስደው ያሉ ማስተካከል ሞክረናል ብለዋል። ግን ለዛ ኃላፊነት የተወሰደ ሰው በግልጽ ተጠያቂ ሲሆን ባላየንበት ሁኔታ ልክ ፌስቡክ ወይም ደግሞ ፌስቡክ ተጠቃሚዎች የሰረቅ ነው የሚመስል ቅጣቱና ኃላፊነቱን ወደዚህ ማዞር ዝም ብሎ ማለት እንደ ብልጠት ጮሌ ንስ ነው አንደኛ የሚቆጥ ነው። አሁን በፈተና ምክንያት የተዘጋ አገልግሎት ነገ በተለያየ ምክንያት ላለመዘጋቱ ምንም ዋስትና የለም። ይህ በቀላሉ የሚታለፍ አይሆንም፣ ህገ መንግስቱንም የጣሰ ነው የሚሆነው። ከህግ ባለሙያዎችና ከሌሎች ሰዎች ጋር በመመካከር ጉዳዩ ወደ ፍርድ ቤት ሊሄድ ይገባዋል የሚል ሀሳብ እንዳለው ዳንኤል ይናገራል። የማንኛውም ነገር ትክክለኛነት የሚለካው በአሰራሩ ነው፣ በአካሄዱ ነው። ስለዚህ ይህን የትኛው አካል ነው የወሰነው? የትኛው ስልጣኑ ጠቅሞ መንግስት የሚባል አካል የለም። መንግስት ብዙ ተቋማት አሉ፣ ፓርላማ አለ፣ ፍርድ ቤት አለ፣ ሚኒስቴር መስሪያ ቤቶች አሉ። ስለዚህ የትኛው ተቋም የትኛውን የስራ ስልጣኑ ጠቅሶ ነው ይህን የወሰነው የሚለው በግልጽ መቀመጥ አለበት። ግልጽነቱ አስፈላጊ ነው። አካሄዱም ደግሞ ለመገምገም የሚረዳ ነገር ነው። እነዚህ በጣም አስፈላጊ የሚሆኑ ስለምንድን ነው? አሁን ፌስቡክ ጥንጦት ነው፣ ለህዝብ ጥቅም አስፈላጊ ሆነ ሲገኝ በቃ በጥቅሉ እንዘጋዋለን። እንደዚህ አይነት አስራ ነው እያቋቁመው ይሄ ድርጅ ይሄ በጣም አደገኛ ነገር ነው። ማንም አቢዙ ሊያደርገው ይችላል። ዛሬ እኮ አባቡ የከበደ እኮ ስላለ መንግስት ስለሆነ አይደለም። እኔም ነገር መንግስት በሆና አሁን መንግስት ያሉ ሰዎች መንግስት ባይሆኑ እንዲህ ጥቅል እንትን እየሰጠሁኝ መዝጋት የሚችል ከሆነ አደገኛ ነገር ነው የሚሆነው። ስለዚህ ለአፍሪካ ህብረት ስብሰባ መዝጋት ይችላለ፣ ለሚቀጥለው ህዴግ ጉባኤ ሊዘጋው ይችላለ። ለአንድ ሶስት አራት ቀን ብሎ ለአገልግሎት ነው እንባላለን። ያኔ ደግሞ ከዛ ምናምን እንደዚህ መጨረሻ የለውም። ከማህበራዊ ሚዲያ አንዱ የሆነውን ፌስቡክ እንደሚገለገልበት ከሚታወቀው አንዱ ጋዜጠኛ ኤልያስ ገብሩ ነው። ጋዜጠኛ ኤልያስ ይህ እርምጃ ህብረተሰቡን የበለጠ ለማፈን የተደረገ አሰራር እንደሆነ ይናገራል። አሁን በተለይ በዘንድሮ ዓመት እንኳን ብዙ የተመታተኑ ነገሮች ላየ ነው። የኦሮሚያውን ኬዝ እንኳን ካየሽ እስከ ዛሬ መንግስት የሆነ ነገር አስቦ ብዙ ጊዜ ሲቀለብስ አትመለከትም። ያ በኦሮሚያው ኬዝ ላይ እንኳን ማስተር ፕላኑ እስከ መሰረዝ ህዝብን ሳናዋይ ጥፋተኛ ይቅርታ እንኳን እስከ መጠየቅ የደረሰበት ሁኔታ ያለው እና ብዙ ነገሮች ከእጁ ፓወር እየወጣ ቀስ በቀስ ሲሆን እየተገረገዘ መሆኑና ፓወሩም እየተዳከመ መሆኑ ነው የሚያሳየው ማለት ኢህአዲግ ከባህሪው ለዚህ ለስልጣኑ እንዲያመቸው ብሎ ብዙ ነገሮችን ያስናል። ከዚህ በፊትም እኮ እነ ቪኦኤ ጃም ይደረጉ ነበር። እነ ኢሳትም በተለይ በፊት በዘጠና ሰባት አካባቢ ዜ በጣም ጃም ይደረግ ነበር እና ያንንም ማድረጋችን ተገቢ ነው ሲሉ ነበር እና ይሄ ለደህንነት ያሰጋናሉ ለሚያስቡት ነገር ሚሊን አውጥተው ያን ነገር ማድረግ ይሄ የመንግስትን አቅም አር ለሚያሳየው ምክንያቱም ያ ብር ምንድን ነው የኢትዮጵያ ህዝብ እስከ ልጅ ልዩ ድረስ ሊከፍለው የሚችለው በዳ በብዙ ዳ ውስጥ ያለንበት ሁኔታ ነው እንጂ የመንግስትን ፓወር ሳይሆን የሚያሳየው የመንግስትን መዳከም እና አስቦ አቅዶ አለመስራት እና ብዙ ይያቸዋለሁ ብሎ የሚያስበው ሀይል ከእጁ ቀስ በቀስ ብዙ አቅሞቹ እየተዳከሙ መሄዱን ነው እኔ በግሌ የሚገነዘበው እንጂ የእሱን ፓወር ያሳያል ብዬ አላስብም። የኮሚኒኬሽን ጉዳዮች ሚኒስትር አቶ ጌታቸው ረዳ የተወሰደው እርምጃ ትክክለኛና ተገቢ ነው ይላሉ። ስሙ ነበር የሚፈጠረው ተማሪዎቹ ጥናታቸው ላይ ትኩረት ከማድረግ ይልቅ በዚህ በኩል የሆነ ነገር ታየ፣ በዚህ በኩል የሆነ ነገር ተፈጠረ የሚሉበት ሁኔታ ይበዛ ስለነበረ ከወላጆችም ከህብረተሰብም ተደጋጋሚ ጥያቄ ስለቀረበ ፈተናው ተጀምሮ እስኪያልቅ ድረስ ይህንን የዘጋንበት ሁኔታ ነበር። ሌሎቹ ኦልሬዲ በሪያ አገልግሎች አስተጀምረዋል። ፈተናው ሲያልቅ ከነገ ጀምሮ ነገ ከነገ ወዲያ ጀምሩ በፈተናው እንዳለቀ እንመልሰዋለን። አሰራሩ ህግን ያልተከተለ እና አፈና መሆኑን በመግለጽ የሚከራከሩ እንዳሉ የተጠየቁት አቶ ጌታቸው አንደኛ ሕገ መንግስት የመረጃ ነጻነት ሲል በመረጃ ነጻነት ላይ ገደብ መጣል እንደሚቻል ያስቀምጣል። በነገራችን ላይ ጉዳዩ የህገ መንግስት ያልሆነን ነገር ህገ መንግስታዊ ቅርጽ ለማስያዝ ሞከር ስለሚሆን በዚህ ጉዳይ ላይ ብዙ መልስ አልሰጥም። አስተያየት ሰጪዎቹ በኢትዮጵያ አሁን ያለው ሁኔታ ማህበራዊ ሚዲያ የሌለበት፣ የኢንተርኔት አገልግሎት በበቂ ሁኔታ የማይሰጥበት ጥቁር ሳምንት ነው ሲሉ ይገልጹታል።